ጥያቄ 23 ነገር ማወሳሰድ ማለት ምን እንደሆነ ይግለጹ። መልስ ነገር ማዋሰድ ማለት በሰዎች መካከል ችግር ለመፍጠር ወሬ ማመላለስ ማለት ነው። የአላህ መልእክተኛ ሰለ ላሁ ለይህ ወሰለም እንዲህ ብለዋል። ነገር የሚያዋስድ ሰው ጀነት አይገባም። ሙስሊም ዘግበውታል።